የወጣቶች አለም። አቤል፣ እንግዲህ ባለ ጠባብ ጊዜ ለቃለ መጠየቅ ፈቃደኛ ሆነህ እዚህ ስቱዲዮችን ደረስ ስለመጣህ አመሰግናለሁ። ሆይ ዶቼ ቨለ ለአስራ ሁለተኛ ጊዜ ባዘጋጀው አለም አቀፍ የመገናኛ ብዙሀን መድረክ ላይ ዘንድሮ ከተካፈሉት ውስጥ አንተ አንዱ ነህ። እንዴት አገኘሁ? በጣም ልዩ ፕሮግራም ነው። ሌሎች እንደዚህ አይነት መርሃ ግብሮችን ተሳተፍ ያውቃለሁ፣ ግን ይሄኛው የሚለየው የቀረቡት ርዕሰ ጉዳዮች በደንብ የታሰበባቸው፣ የተጋበዙት ተናጋሪዎች ደግሞ በጣም አለም አቀፍ አቅም ያላቸው ስኮላርስ ምናምን ናቸው እና ያ በጣም መምጣቴ ትልቅ ኦፖርቹኒቲ እንደሆነ እንዳስብ አድርጎኛል። ልክ ነው። ከመቶ ሀገር የተውጣጡ እንግዶች ናቸው እንግዲህ የተገኙት። ወደ ሁለት ሺህ የሚሆኑ እንግዶች ነበሩ በጠቅላላ። በዚህ መድረክ ላይ ፍሪደም ኦፍ ስፒች ወይም ሀሳብን በነጻነት መግለጽ በተደጋጋሚ የተነሳ ነጥብ ነው። የበርካታ ሀገሮች ተሞክሮዎችም ተደምጠዋል። ዛሬ ላይ ሆነ ኢትዮጵያ ውስጥ ያለውን ሁኔታ ስትመለከተው እንደ አንድ ብሎገር ወይም ጦማሪ ምን ያህል ሀሳብን በነጻነት መግለጽ ትችላለ? ያው ከአራት አመት አምስት አመት በፊት ከነበረው የተሻለ ሁኔታ ላይ እንዳለ ሁላችን የምናየው ነገር ነው። እኛ ኢንፋክት ለአስር አመት አካባቢ አክቲቭሊ ስንከታተል ነበር የኢትዮጵያን ሀሳብን በነጻነት መግለጽ እና በፊት የነበረው ችግር ሀሳብ በነጻነት መግለጽ አይደለም ሀሳብ በነጻነት መግለጽ ልክ ነው ብሎ መጻፍ ብዙ መከራ ያመጣ ነበር። ብዙ ሰዎች ዋጋ ከፍለዋል። ግን ያው የተከፈለው ዋጋ ምን አልቀረም። ጥሩ የሚባሉ ጅምሮች አሉ፣ ግን በአጠቃላይ መናገር ነጻነት መብትን በሀገሪቱ ለማስከበር ያለው ስራ በጣም በጣም አልተጀመረም ማለት ይቻላል። በጣም ገና ነን ብዬ አስባለሁ። ግን በጣም አበረታች የሆኑ ነገሮች አሉ። አሁን ለምሳሌ አፋኝ ሕጎች አሉ ጋዜጠኞችን፣ ፖለቲከኞችን አታክ ለማድረግ የወጡ ማለት ነው። እነሱን አሜንድ ማድረግ ተጀምሯል። ሚዲያ ስፔስ ተከፍቷል። እንደ ድሮ ፍቃድ ለማውጣት ስትጂ የሚያንጓጥተሽ የሚያስቸግር ሱ የለም። ያ ያ በጣም ፖዘቲቭ የሆነ ነገር ነው ነገር ግን ከሀሳብ በነጻነት መግለጽ አንጻር ስናየው ኢንስቲትዩት ቢልድ ከማድረግ አንጻር ስለሚመለከተው ጉዳዮች በቂ መረጃዎች ያሉት ማህበረሰብ ለማፍራት ያለው ጥረት እና ሚዲያ ደግሞ እንደ አራተኛ መንግስት ያለውን ድርሻ ለመወጣት ያለው መንገድ ገና ገና ብዙ ይቀረናል ብዬ አስባለሁ። የተወሰነ ይቀረናል። እሺ፣ አሁን ምን እየሰራህ ነው? አሁን ከጓደኞቼ ጋር አንድ አዲስ ዘይቤ የሚባል የመስመር ላይ ኦንላይን ሚዲያ እሱን አደራጅቼ ለማቋቋም ጥረት እያደረኩ ያው ከሀገሪቱ የሀሳብ መነጻነት መግለጽ ሂደት ጋር የተለየ አይደለም። መፍጨርጨሮች አሉ፣ ጥረቶች ያደርጋሉ። ራሴ ወደዛ አድርጌ በፊት ከእስር በፊት በምህንድስና ሙያ ነበር ተሰማርቼ የነበረው ከእስር ቤት በኋላ ያን ሙያ አልቀጠልኩበትም። ይሄ ሞር ተሰጦዬም ፍላጎቴም ወደዚህ ወደ ማህበራዊ ጉዳይ ስለሚያደላ ወደ ሚዲያው ኢንዱስትሪ በሙሉ በሙሉ ገብቼ ያንን ሚዲያ ካምፓኒ እየመራው ይገኛል። እሺ ወደ አንተ ትንሽ ቆየት ብለን እንመጣለን። በዚህ በመገናኛ ብዙኃን መድረኩ ላይ እንደሰማ ነው ሀሳብን በነጻነት የመግለጽ መብት በማደግ ላይ ያሉ ሀገራት ችግር ብቻ አይደለም፣ ባደጉት ሀገራትም ከፍተኛ ትኩረት እንደሚሻ ሰምተናል። በሌሎች ሀገራትም ይህን ያህል ችግር ይኖራል ብለህ ገመተ ነበር? ያው እንትኑን የዓለም አቀፍ ዜናዎችን ስለምንከታተል የተወሰነ ግንዛቤ አለን። ግን በዚህ ሌቨል አሁን በፊት የነበሩት አንዳንድ ፎረሞችን ስንካፈል ጥሩ ዲሞክራሲ ያላቸው ከዌስት አካባቢ የሚመጡ ጋዜጠኞች እኛን ነው የሚሰሙትና እና እኛን ችግር ለማየት ከእነሱ ጋር ኮምፔር እያደረጉ አንዳንድ እየደነገጡ የነበረው ነው። ግን በዚህ ፎረም ላይ የተረዳሁት ነገር ሁሉም በዓለም ዙሪያ የመናገር ነጻነት ጥቃት ደርሶበታል። የፖለቲካ ስልጣንና ሌሎች ኃይል ያላቸው አካላት በፊት የሚዲያው የሚጠቀምበትን ምህዳር መጠቀም ችለው ሚዲያ ለማህበረሰብ ማበርከት ያለበትን በጎ አስተዋጽኦ እንዳያደረግ የተገዳደሩት እንደሆነ ተረድቻል። ለዚህ ደግሞ የሚታገሉ ሰዎች አሉ። ዶቼ ቬለ በየዓመቱ በሚዲያ ዘርፍ ለሰብአዊ መብትና የመናገር ነጻነት መብትን ለሚሟገቱ አርአያ ለሆኑ ሰዎች ሽልማት ይሰጣል። በዚህ ዓመት ሜክሲካዊቷ ጋዜጠኛ አናምቤል ሄርናንዴስ ተሸላሚ ሆናለች። ጋዜጠኛዋ የሜክሲኮ የአደንዛዥ እጽ ማፊያን ለማጋለጥ በተደጋጋሚ ባደረገችው ዘገባዎቿ ዛቻና የግድያ ሙከራም ተደርጎባት ነበረ። በመጨረሻም ከሀገር ተሰዳለች። አንተም ብትሆን ሀገራቸው ውስጥ መብትህ ለሆነው ነገር በስር መስዋዕትነት ከከፈሉት ሰዎች አንዱ ነ እስቲ መለስ ብለህ አስታውሰን፣ ምን ነበር በጽሁፎች መግለጽ የፈለገው? ብዙ ጊዜ እኛ ፎከስ ምን እንዳደርገ የነበረው የህገ በላይነት ህገ መንግስታዊነት፣ ሀሳብን በነፃነት መግለጽ መብት ይከበር እንል ነበር እና ማህበራዊ ኢኮኖሚና ፖለቲካዊ ጉዳዮች ላይ ሀገሪቱ ላይ እንደ ግለሰብ እንደ አንድ ዜጋ የሚሰማንን ነገር ነበር የምንገልጸው እና ያው ስርዓቱ አልወደደም። በብዙ እንትኖች ውስጥ አልፈናል። ግን እዚህ አሁን እዚህ አዳራሽ መጥቼ አሁን ሄርናንዴዝ ስትሸለም የነበረው ድባብ ረጅም ሰዓት ነው እንዳለ ታዳሚው ቆሞ እያጨበጨበ እና ለእኔ በጣም የሚገርም ስሜት ውስጥ ነበር የከተተኝ ምክንያቱም ሰዎች አሉ በዓለም ዙሪያ ልክ እንደኛ ሀሳብ መግለጽ በነጻነት ስንታገል ብቻችንን አደለንም ብዬ እንዳስብ ነው ያደረገኝና ምናልባት እኔ እስር ቤት እያለው የእኛም ጉዳይ እንደነዚህ የዓለም አቀፍ መድረኮች ላይ ተነስቶ ሪኮግኒሽን እውቅና እንደተሰጠው ስለተሰማኝ ተስፋዬን የበለጠ ነው ያለመለመው እና እኔም የዚህ የዓለም አቀፍ እንቅስቃሴዎች በሀሳብ በነጻነት መግለጽ መብት በዓለም ዙሪያ እንዲከበር የሚደረጉ እንቅስቃሴዎች ውስጥ መሳተፌ እንደ ትልቅ ደስታና እንደ ትልቅ የሕይወት መርህ አድርጌ እንደወስደው አድርጎኛል ብዬ አስባለሁ። ዛሬ ላይ መረጃ ለማግኘት የግድ ሬዲዮ ወይም ቴሌቪዥን ማየት አያስፈልግም። የመገናኛ ብዙሃን ሌላኛው አማራጭ ነው። አንተም በዚህ ላይ ታተኩራለህ። ከጊዜው ጋር ለመሄድ ነው ወይስ በጊዜው ምክንያት ነበረው? ያው እንትን ነው የጊዜያችን ነው። እኛ የድሮ ዘመን ሰዎች አይደለንም። ያው የተወለድ ነው ዲጂታል ጊዜ ነው። እኛ ራሱ እያረጀንበት ነው። አሁን ኦልሞስት ከአስር ዓመት በላይ ነው ሶሻል ሚዲያ መጠቀም ከጀመርኩ። ሶ ዘመኑ ወደ እኛ መጣ እንጂ እኛ አልሄድንበትም። ሶ እዚህ አይነት ኢንቫይሮመንት ውስጥ መስራት ያለብንን ስራዎች መስራት አለብን። የዘመኑ እንትን ነው። ሁልጊዜ ሰው ዘመኑን ነው የሚዋጀው። ያንን ዘመን መዋጀት ይጠበቅብናል ብዬ አምናለሁ። ማን ነው ሚዲያውን የተቆጣጠረው ትላለህ? ሶሻል ሚዲያው ነው ወይስ አሁንም ሬዲዮና ቴሌቪዥን የዛን ያህል አቅም አላቸው? በኢትዮጵያ አሁን መንግስት በጣም ጨቋኝ በመሆኑ ዋና ዋና ሚዲያዎች እንዳያድርጉና የሚዲያው ኢንዱስትሪ ራሱን ችሎ እንዳይንቀሳቀስ በማገዱ በጣም ኮስምኖና በጣም ትንሽ ሆኖ ስለሆነ አቅሙ በጣም የተዳከመ ነው። በመንግስት በጀት የሚንቀሳቀሱ የማህበረሰብ ፐብሊክ ሚዲያ፣ የመንግስት ሚዲያ የሚባሉት እነሱ የመንግስትን ፖሊሲ እና የፕሮፓጋንዳ ጉዳዮች ወደ ማህበረሰቡ ከማጽረጽ በዘለለ ማህበረሰባዊ አበርክቷቸው በጣም የተገደበ ነው። በዛ ምክንያት ሚዲያ ኦልሞስት በተዳከመበት ጊዜ ነው ሶሻል ሚዲያ የመጣው። ስለዚህ ሶሻል ሚዲያ በኢትዮጵያ እንደ ኢትዮጵያ ባሉ ሀገራት በጣም የጨቋኝ ስርዓት በነበረባቸው ሀገራት ዋና አሁን ከዚህ ከኢትዮጵያ ውስጥ ካለው የለውጥ እንቅስቃሴ ጋር ተያይዞ የተወሰኑ ሚዲያዎች እንትን ማድረግ እየሞከሩ ነው። አሁንም እየገቡ ነው። ቴሌቪዥኖች፣ ሬዲዮኖች ባለችው ስፔስ ለመጠቀም እየሞከሩ ነው። ግን ስቲል ሶሻል ሚዲያ አሁንም እንትን የአንበሳውን ድርሻ ይወስዳል። ግን የኢትዮጵያን የሶሻል ሚዲያ ኢንቫይሮንመንት ስታዩ መደበኛ ሚዲያዎች የተሻለ ይዘት ያላቸው ፕሮግራሞች በሚያዘጋጁበት ጊዜ ሶሻል ሚዲያው ያንን የማስተጋባት ድርሻ አለው። ሜይንስትሪም ሚዲያው እያደገ ሲመጣ የሶሻል ሚዲያ ሮል እየቀነሰ ይሄዳል ብዬ ነው ማስበው። በመጨረሻም ወጣቱ ምን አይነት መረጃ ነው የሚፈልገው ትላለህ? የኢትዮጵያ ወጣት አሁን ባለንበት ሁኔታ፣ እኔ የምመክረውም ሚዲያ ላይ የሚሰሩ ሰዎችም ወጣቱን ማድረግ ያለበት ብዬ ማሰበው በጣም በውስጥ ጉዳዮች በወቅታዊ የፖለቲካዊ ጉዳዮች በጣም ተውጦ ያሉትን እድሎች እንዳያይ መሆን የለበትም። ዓለም በዓለም ደረጃ ማሰብ እንዲችሉ ሀሳባቸውን ይ ኢማጂኔሽናቸውን በደንብ በመለጠጥ ምን አይነት እድሎች አሉ በዓለም ዙሪያ ምን አይነት የስራ መስኮች ላይ ባተኩር ራሴን አሳድጋለሁ፣ ኢንተርኔት ላይ የማገኛቸውን ሪሶርሶች እንዴት መጠቀም እችላለሁ፣ ያንን እንደዛ ማሳየት ቢቻል በዓለም ዙሪያ የሚሞከሩ የንግድም የፈጠራ የአርት፣ የእነዛ ስራዎችን እነሱን አክሰስ በማድረግ የራሳቸውን ነገር በመስራት የራሳቸውን ማሳደግ ያለባቸው ይመስለኛል። እሱ ላይ በጣም ማተኮር ከተቻለ በጣም ብዙ ነገር ማድረግ ይቻላል። አገር ውስጥ ያለው የፖለቲካ እና ወቅታዊ ነገሮችን ከማተኮር ይልቅ በእነዚህ ጉዳዮች ላይ ጊዜ መፍጀት እውቀት ማካበት ይጠበቅባቸዋል ብዬ እንትናለሁ። ሚዲያዎችም ያንን ኤክስፖዠር የሚፈጥር የማያውቁትን ነገር የሚያሳውቅና በዛ ኤሪያ ላይ ትኩረት እንዲያደርጉ ልምድ እንዲለዋወጡ ቢያደርግ መልካም ይመስለኛል እ የዞን ዘጠኝ ጦማሪ አቤል ዋቤላ የዛሬው የወጣቶች ዓለም እንግዳችን ስለነበርክ በጣም አመሰግናለሁ እኔም